ከፈረሰው የሰገን አካባቢ ህዝቦች ዞን እና ከመዋቅር ጥያቄ ጋር በተገናኘ በደቡብ ክልል ቡርጂ ልዩ ወረዳ በተከሰተ ግጭት ቢያንስ 20 ሰዎች መገደላቸውን የአካባቢው ነዋሪዎች ተናግረዋል። ግጭቱ የተፈጠረው በወረዳ በነያ በተሰኘ ቀበሌ ገበሬ ማህበር ሲሆን መንስኤው የመዋቅር ጥያቄ መሆኑን ነዋሪዎች ለቪኦኤ በስልክ ተናግረዋል። የሀዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ሪፖርት ልኮልናል። የግጭቱ መንስኤ የሰገን ዞን ከተበተነ በኋላ ቡርጂ ልዩ ወረዳ መሆኑን ተከትሎ የቡርጂ ልዩ ወረዳ መሆኑን በሚደግፉና በማይደግፉ ብሎም አዲስ ጎማዴ የተሰኘ ወረዳ ለማቋቋም በሚሹ ቡድኖች መካከል በተፈጠረ አለመግባባት ነው ተብሏል። ግጭቱ ወደ ከፋ ደረጃ ደርሶ ለሰው ሕይወት መጥፋት ምክንያት የሆነውም መንገድ በዘጉ በአካባቢ ወጣቶችና በጸጥታ ኃይሎች መካከል በተወሰደ የኃይል እርምጃ መሆኑን ነው ነዋሪዎች ለቪኦኤ በስልክ የተናገሩት የአካባቢው ነዋሪ የሆኑትና ስማቸው አቶ ምግባሩ ከበደ መሆኑን የገለጡት ግለሰብ እንዳሉት የግጭቱ መንስኤ የመዋቅር ጥያቄ ነው። አቶ ምግባሩ ከሀያ በላይ የሚሆኑ ሰዎች መገደላቸውን ገልጦ በአካባቢው ህዝብና በጸጥታ ኃይል መካከል በተደረገ የተኩስ ልውውጥም ሳይሞቱ እንዳልቀሩ ተናግሯል። የተፈጠረውን ግጭት ለማረጋጋት ወደ ስፍራው ባቅናው የልዩ ወረዳ ፖሊስ አባላት ላይ በተኮሰ ጥይት አንድ አባል መሞቱና ሌላ የመከላከያ ሰራዊት አባል መጎዳቱንም ጠቁመዋል። ሰገን አካባቢ ህዝቦ ይዞን ሸርቶ ነበረ መዋቅሩ ስፈር ሳሁን ሌላ ወደ ኮንሶ፣ ሌላ ወደ ቡርጂ ምናምን ተብሎ ነበረ። ጉማይዴ ደግሞ የራሱን ልዩ ወረዳ ጠይቆ ነበር። ከዚህ የተነሳ አሁን ለጉማይዴ ልዩ ወረዳ አይሰጥም ሲባል ጉማይዴ ደግሞ እስከ መጨረሻ አሁን ይው አስራ ሰባቱ ቀበላት አንድ ላይ ሆነው አንገዛም፣ በቡርጂ በኩል ያሉ ለቡርጂ አንገዛም፣ በዚህ በኮንሶ በኩል ያሉ ለኮንሶ አንገዛም ብሎ እስካሁን በኮማንድ ፖስቱ ነው አካባቢ ውስጥ ተደረገ ቆየ። ግን ኮማንድ ፖስቱም አልፎ ይኸው በየቦታው ግጭት ይፈጠራል። በየቀኑ ነው ሰው ሞተ እዚህ አካባቢ። አሁን ከትናንትና ወዲያ በሁለት ነው ይሄ ግጭት ማታ ላይ የተቀሰቀሰ ነው። ጥቅምት ሁለት አዎ፣ በቡርጂ ቀበሌ አሁን በነይ አካባቢ በጉማዴ ደጋፊና በቡርጂ ደጋፊ መሀል የተፈጠረ ግጭት በቃ መጀመሪያ አካባቢ ፖሊስና መከላከያ ስለተመቱ መከላከያ ገብቶ እንዳለ ሰው ቤት ውስጥ ባሉት ሰው ላይ በቃ እንዳለ ጥይት ዝናብ እያርከፈከፈ ከሀያ ሰው በላይ ነው አሁን የሞተው። ጎማዜ መሆን ይፈልጋሉ። ቡርጂ ደግሞ የራሱን ፖሊስ ልኮ የግድ የኔ መሆን በነስር እንድትተዳደሩ ብሎ እርምጃ ለመወሰድ ሲል አንገዛም ብለው ነው ከራሳቸው ላይ ምላሽ የሰጡ። በዚህ ምክንያት ነው አሁን በናያዎቹ ፖሊስ ስለገደሉ የቡርጂ ፖሊስ ስለሞተ፣ አሁን በዛ ምክንያት መከላከያ ገብተው ብዙ ሰው ገደለ። መጀመሪያ የሀይል እርምጃ የመወሰደው የበናያ ውስጥ ያሉ የቡርጂ ህዝቦች ናቸው ማለት ነው። አዎ እነሱ በግድ ተገዙ ሲባል፣ አሁን ግጭት ነበረ። በግጭቱ ማል ፖሊስም ገባ መሰለ። በዛ መካከል አሁን ፖሊስ ሞተ። ፖሊስ ከሞተ በኋላ መከላከያ ለማረጋጋት ገፍቶ እርምጃ ወሰደ ገፍቶ እርምጃ ወሰደ። በቡርጂ ወረዳ የበነያ ቀበሌ ገበሬ ማህበር ሊቀመንበር አቶ ደጀኔ በበኩላቸው የሟቾቹ ቁጥር 17 መሆናቸውን ነገር ግን ቁጥሩ ሊጨምር እንደሚችል ነው ተናገሩት። እሳቸውም ሁለት ልጆቻቸው ጠፍቶ የት እንዳሉ እንደማያውቁና በርካታ የቀበሌው ነዋሮችም ተደብቀው ጫካ ውስጥ መሆናቸውን በስልክ ለቪዮ ተናግረዋል። እርምጃ በመውሰድ ላይ ያለው የቡርጅ ልዩ ወረዳ ባለስልጣናትና የክልሉ እንዲሁም የሀገር መከላከያ ሰራዊት አባላት ናቸው በማለትም ተናግሯል።

የሰጠው መንግስት ነው ከኛ ቁ እንጂ አይበኒ ምላሽ እስከምናገኙ ተያብቁን ነው። በክልሉ ምክር ቤት ና በፌዴሬሽን ምክር ቤት የቡርጂ ወረዳ ህዝብ ተወካይ የሆኑት አቶ ከድል አደም እንዳሉት እስካሁን አስራ አምስት ሰዎች መገደላቸውን አረጋግጠዋል። ቡርጂ ወረዳ ላይ በናያ ቀበሌ ላይ ባለፈ የተከሰተ ከመዋቅር ጋር አደራጀት ጋር ተያይዞ የነበረ ችግር ነበረ። በዛ ችግር ምክንያት ክልሉ ህዝቡን ሳያወያይ ለአመራር በጫና ሊወረዳ ሁኑ ብሎ የሰጠበት ሁኔታ አለ። ያ ልዩ ወረዳ ደግሞ ጎማዴ ዙሪያ ያሉት አራቱን ቀበሌ ቢያንስ ሰላሳ ፐርሰንት የሚሆን የቡርጂ ህዝብ የሚኖሩት በዛ አራቱ ቀበሌ ላይ ነው። በነዚ አራቱ ቀበሌ ላይ የሚኖሩ ህብረተሰብ ይሄን አልተቀበለም። ልዩ ወረዳ ደረጃጀት ባለመቀበሉ እስካሁን ትምህርትም ያልተጀመረበት አንድም ትምህርት ቤት ያልተከፈተበት እና ምዝገባም ያልተካሄደበት ሁኔታ ነው ያለው። ይሄን ደግሞ ህብረተሰቡን ከክልልም ይሁን ከወረዳው ሄዶ ያወያየና ያነጋግር አካል የለም። ለምን ሆነ ሳይባል መከላከያና ፖሊስ ይዞ በመግባት ህብረተሰቡ ጋር አለመግባባት ተፈጠረ። ወደ አስራ አምስት ሰው የሞተበት ሁኔታ አለ ከአርሶ አደር ለተፈጠረው ችግር ተጠያቂው የክልሉ መንግስትና የደቡብ ኢትዮጵያ ህዝቦች ዴሞክራሲያዊ ንቅናቄ ደኢህዴን ነው ስሉ ከሰዋል። ትልቁ ለዚህ ለሰው ሞት ተጠያቂም ለዚህ ግጭት በቡርጂ ብሔረሰብ መሀል ብቻ አይደለም። ባለፈ በደራሼ ብሔረሰብም እንዲህ ህዝቡ የተቃጠለበት ሁኔታ ነው ያለውና ተጠያቂው ክልሉ ነው። በአግባቡ ዞኑን ሲያፈርስ ህዝቡን ሳያወያይ ያፈረሰበትና በጫና ተቀበሉ ያለበት ሁኔታ ስላለ ይሄ ለዚህ ትርምስ መፈጠርና፣ ሰው ሞት፣ ለንብረት መውደም፣ ለህዝብ መፈናቀል ተጠያቁ ክልሉ ነው። መረጃውን ለማጣራት ወደ ወረዳው የመንግስት ስራ ኃላፊዎችና ወደ ሚመለከታቸው አካላት ተደጋጋሚ ሙከራ ብናደርግም ምላሽ ሊሰጡን አልቻሉም። በመሆኑም አልተሳካም። እንዳገኘቸው የሚመለስበት ይሆናል። ለአሜሪካን ድምጽ ራዲዮ፣ ዮናታን ዘብዲዮስ ሐዋሳም